ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ ታክሲዋ ሞልታለች። ከመስታወት አረጋው ጋር አብረናችሁ እንጓዛለን። እንደምናመሻችሁ። በዛሬ የጋቢና ጉዞ በቅድሚያ ወደ አዋሳ እናመራለን። አዲስ ተሰርተው ስራ የጀመረው የኢንዱስትሪ ፓርክ የፍሳሽ ማስወገጃ ከሐይቆ ጋር መገናኘቱ በርካቶችን አሳስቧል። ማንም እኮ የሚያስበው ነው የሚያይፈው ያስባል። ፋብሪካ አደለም እኔ ምላለሁ። ከዚህ ከፋብሪካ የሚወጣው ቆሻሻ እዛ ሊገባ ነው። ዶክተር ከበደ ካንቹላ የስምጥ ሸለቆ ሐይቆች ባለሥልጣን የተናገሩት ነው። በኢትዮጵያ ኢንቨስትመንት ኮሚሽን የኢንዱስትሪ ፓርኮች ዘርፍ ምክትል ኮሚሽነር ዶክተር በላቸው መኩሪያ የሚከተለውን አስተያየት ሰጥተዋል። ምንም አይነት ፍሳሽ የሽንት ቤትም ሆነ የፋብሪካ ወደ ውጭ አይወጣም። አሁን ሰውን እንዲህ አይነት ያልሆነ ሀሳብ ውስጥ እንዲገባ ያደረገው ፊት ለፊት ላይ እየተገነባ ያለ የድሬኔጅ ሲስተም አለ። ወደ ዩናይትድ ስቴትስ በስምንት ዓመቱ በጉዲፈቻ የመጣ ኢትዮጵያዊ ህፃን በአሳዳጊ አባቱ ከደረሰበት የመደፈር ወንጀል ለማገገም የሚያስፈልገውን የያሳለፈውን የህይወት ውጣ ውረድ የሚያሳይ ፊልም በቅርቡ ይወጣል። አዘጋጆቹን አነጋግረናል። ለማደጎ ተሰጥቶ እዚህ ይመጣል። ስምንት ዓመቱ ነው ሲመጣ ያሳደጉ ቤተሰቦቹ እናትየው ከተወሰነ ጊዜ በኋላ ትሞታለች እና በዛ ውጥረት መሀል ላይ አባትየው አዳር ያደረጉ አባትየው አሮኖ ነው። በአማርኛ መለስቴሽን ምን እንደሆነ ህይወት ያ ይደፈራል። አብራችሁን ቆዩ። ጋቢና ቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ ለዜናዎቹ ተመልሰን መጥተናል። የብሪታንያ ንግስት ኤልሳቤጥ ዛሬ የሀገሪቱ ፓርላማን ሲከፍቱ ባሰሙት ንግግር የጠቅላይ ሚኒስትር ቴሬሳ ሜይን አስተዳደር ምክር ቤታዊ ግቦችን ዘርዝረዋል። ንግስቲቱ ከዘረዘሯቸው ግቦች መካከል የብሪታንያ ከአውሮፓ ህብረት የመውጣት ሂደት የተመለከቱ በርካታ ነጥቦች ይገኙባቸዋል። የመንግስቴ ቅድሚያ ትኩረት ሀገራችን ከአውሮፓ ህብረት በተሻለ መጠን ጥሩ ስምምነት ተደርጎ እንድትወጣ ማድረግ ነው። ሀገራችን ከአውሮፓ ህብረት ወጥታ ስለምትከተለው ጎዳና በተቻለ መጠን በሰፊው መግባባት እንዲኖር ሚኒስትሮቼ ከምክር ቤቱ ከበታች አስተዳደር መስሪያ ቤቶችና፣ ከንግዱ ዘርፍ ከሌሎችም ወገኖች ጋር ለመስራት ዝግጁ ነው ብለዋል ጠቅላይ ሚኒስትር ቴሬሳ ሜይ። የመንግስታቸው ከህብረቱ አወጣጥ አቋም ለማጠናከር ብለው በቅርቡ በድንገት በጠሩት ምርጫ ፓርቲያቸው በፓርላማው የተገኘው አብላጫ መቀመጫ ተነጥቀዋል። ንግስቲቱ ባቀረቡት ዝርዝር ጉዳዮች ላይ የፓርላማው አባላት በሚቀጥለው ሳምንት ድምጽ ይሰጣሉ። የሳውዲ አረቢያ ንጉስ ሳልማን የ31 ዓመቱን ልጃቸውን ሞሐመድ ቢን ሳልማንን አልጋ ወራሽ ብለው ሰይመዋል። ልጅየው በመከላከያ ሚኒስትርነትና የሀገሪቱ ምጣኔ ሀብት ማሻሻል ኃላፊነታቸው ላይ ደርበው አልጋ ወራሽነቱን ይይዛሉ። የቀድሞ አልጋ ወራሽ የነበሩት የንጉሱ የወንድም ልጅ መሐመድ ቢን ናያፍ የአገር አስተዳደር ሚኒስትርነቱን ጨምሮ ከጠቅላላው የኃላፊነት ቦታቸው ተነስተዋል። መሐመድ ቢን ሳልማን የሀገሪቱ ምክትል ጠቅላይ ሚኒስትርም ይሆናሉ። የ31 ዓመቱ መሐመድ ቢን ሳልማን ከሁቲ አማጽያን ጋር የሚዋጋው የየመን መንግስት ጎን ሆኖ የሚዋጋው የሳውዲ መራሽ ጥምረት ኃላፊ ሆነውም ሰርተዋል። ትላንት ማክሰኞ ቤልጅየም ዋና ከተማ ብራሰልስ በአንድ የአባቡር ጣቢያ ላይ ሊፈጸም የነበረው የሽብር ጥቃት ሊያደርስ ሞክሮ የተገደለው ሰው የ66 ዓመት ዕድሜ ያለው የሞሮኮ ተወላጅ መሆኑን የቤልጅየም ባለስልጣናት ገለጡ። ከአሁን ቀደም በሽብር ተግባር የመሳተፍ ታሪክ የሌለው መሆኑንም አክለዋል። የቤልጅየም አቃቤ ሕግ ቢሮ ቃል አቀባይ ኤሪክ ቫንደር ፒት ዛሬ ባደረጉት ጋዜጣዊ ጉባኤ ኦዚ በሚል አጭር መጠሪያ ብቻ የገለጹት ሰው መኖሪያ ቤት ሌሊቱን መፈተሹን ቃል አቀባዩ አመልክተዋል። ግለሰቡ በብራሰልስ ማዕከላዊ የባቡር ጣቢያ መንገደኞች መሀል ቆሞ እየጮኸ በያዘው ሻንጣ ውስጥ የነበረውን ፈንጂ በከፊል አፈንድቶታል። ከዚያም ወደ ጣቢያው ኃላፊ ተንደርድሮ ሲሮጥ በሻንጣው ያጨቀው ምስማርና ነዳጅ በኃይል ፈንድቷል። በዚያ ወቅት በጣቢያው የነበረ ወታደር አጥቂውን በብዙ ጥይት ደብድቦ ገድሎታል። በጥቃቱ ጉዳት የተጎዳ ሌላ ሰው እንደሌለ ተገልጿል። ለዛሬ የያዝንላችሁ አጠር አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን ለምራችሁ የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።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 የሐዋሳ ከተማ ሰኔ 12 ቀን ሥራ የጀመረው ግዙፉ የሐዋሳ ኢንዱስትሪ ፓርክ የፍሳሽ ማስወገጃ መስመሩ በቀጥታ ከሐዋሳ ሐይቅ ጋር የተገናኘ መሆኑ ከፍተኛ ስጋት እንደፈጠረባቸው የአካባቢ ጥበቃ ባለሙያዎችና አንዳንድ የከተማ ነዋሪዎችም ይናገራሉ። የአሜሪካ ድምፅ ያነጋገራቸው የሐዋሳ ዩኒቨርሲቲ መምህራንና ባለሙያዎች ስጋቱ የእነርሱም ጭምር እንደነበረ ገልጸው የፍሳሽ ማስወገጃ መስመሩ የተዘረጋው በዝናብ የሚመጣ ፍሳሽን ለማስተላለፍ ብቻ መሆኑን ማረጋገጣቸውን ይናገራሉ። ሆኖም ተጨማሪ ጥናት እንደሚያስፈልግ የፓርኩ አስተዳደሮች ጋር መመካከራቸውንም ጨምረው ገልጸዋል። የኢንዱስትሪ ፓርኩ አመራሮች ለአሜሪካ ድምፅ እንደተናገሩት ፓርኩ እጅግ ዘመናዊ በሆነ መልኩ ከፍሳሽ ነፃ ተደርጎ መገንባቱን ገልጸው የፍሳሽ ማስወገጃ መስመሩ ለዝናብ ውሃ መውረጃ የተሰራ ነው ብለዋል። ጽዮን ግርማ ዝርዝሩን ይዛለች። በኢትዮጵያ እየተገነቡ ካሉ ግዙፍ የኢንዱስትሪ ፓርኮች አንዱ የሆነውና አንድ ነጥብ አራት ሚሊዮን ስኩዌር ሜትር መሬትን የሸፈነው የሀዋሳ ኢንዱስትሪ ፓርክ እያሰራ ያለው ስምንት ሜትር ጥልቀት ያለው የፍሳሽ ማስወገጃ መስመር ከፋብሪካው የሚወጣውን ቆሻሻ ይዞ ወደ ሀዋሳ ይቅ ሊገባ ይችላል የሚል ስጋት መፈጠሩን አስተያየት ሰጪዎች ይናገራሉ። ቁፋሮው ከፓርኩ በቀጥታ ወደ ሀዋሳ ሀይቅ የተገናኘ በመሆኑም የሀዋሳ ከተማ ነዋሪዎች፣ የበጎ ፈቃደኞች፣ የሀዋሳ ሀይቅ አስተዳደር፣ የደቡብ ዩኒቨርሲቲና የሀዋሳ ዩኒቨርሲቲ መምህራንና የስምጥ ሸለቆ ሀይቆች ባለስልጣን መስሪያ ቤት ባለሙያዎች ፍሳሹ ወደ ሀይቁ የሚሄድ ከሆነ ቀድሞውኑ በስጋት ላይ ለሚገኘው ሀይቅ ከፍተኛ ብክለት ሊያስከትል ይችላል የሚል ስጋትን ይዘው እንደነበርና ይህ ስጋትም ከአካባቢው አልፎ በማህበራዊ ሚዲያ ላይም የውይይት አጀንዳ ሆኖ ሰንብቷል። የስምጥ ሸለቆ ሀይቆች ባለስልጣን ዋና ዳይሬክተሩ ዶክተር ከበደ ካንቹላ ስጋቱ እንደነበር ያረጋግጣሉ። ያው ሰው ወደው ሀይቁ ስለተቆፈረ ከፋብሪካ ስለሚወጣ ከዛ ግቢ ስለሚወጣ የፋብሪካ ኬሚካል ይዞ ስለሚመጣ ነው የሚል ፍራቻ ነው። ሆን በሶሻል ሚዲያ ላይ የምናየው ሰው ሁሉም ማንም እኮ የሚያስበው ነው የሚያይፈው ሰው ያስባል እንዲ የፋብሪካ አይደለም እኔ እምላለሁ እኮ እ ከዚህ ከፋብሪካ የሚወጣው ቆሻሻ እዚያ ሊገባ ነው እንደ እላለሁ። በማህበራዊ ሚዲያ ላይ ይህንኑ ስጋት ሲያስተጋቡ ከነበሩት መካከል አንዱ በሲያትል የሚገኘው ኦርቾ ኤራ የተባለ ወጣት ይገኝበታል። ቶልጅ ያደግኩት በዚህ ውሃ አካባቢ ነው፣ በሀይቁ ዙሪያ ያለውን ሁኔታም ስከታተል ነበር ይላል። በሀይቁ የውሃ መጠን መቀነስ የጨርቃጨርቅ ሴራሚክና ለስላሳ መጠጥ ፋብሪካዎች ፍሳሽ እያስከተለ ያለው ብክለትና የሐዋሳ ሪፈራል ሆስፒታል ፍሳሽ ወደ ሀይቁ እንዲገባ መደረግ ቀድሞ የነበሩ ስጋቶች ናቸው ይላል። የህዝቡ ኮንሰርን ምንድን ነው? መረጃ የለውም ትልቅ ጉድጓድ ተቆፍሮ ያል የሐዋሳውና የጨርቃጨርቁና የሪፈራሉ ሆስፒታል ኤክስፒሪየንስ አለ። ይሄ በሚሆንበት ጊዜ ውዥንብር ተፈጥሯል። የአሁኑ ስጋት ከዚህ ከአንድ መቶ ሀምሳ በላይ ፋብሪካዎችን በአንድ ላይ አቅፎ ከያዘው የኢንዱስትሪ ፓርክ የሚወጣው ፍሳሽ ታክሞም ቢሆን በቀጥታ ወደ ሀይቁ የሚገባ ከሆነ ተፈጥሮን ከማጥፋቱም በላይ የኬሚካል ብክለቱ ለአካባቢው ነዋሪዎች ከዛም ደግሞ ለአገር አደገኛ ይሆናል የሚል ነው። በኢትዮጵያ የኢንቨስትመንት ኮሚሽን የኢንዱስትሪ ፓርኮች ዘርፍ ምክትል ኮሚሽነር ዶክተር በራቸው መኩሪያን ስለ ጉዳዩ ጠይቂያቸው ነበር። ከየፋብሪካዎቹ የሚወጣው ፍሳሽ እዛው እንዲቀር የሚያደርግ ዘመናዊ ፍሳሽ ማስወገጃ በፋብሪካ ውስጥ ተገንብቷል ይላሉ። የዜሮ ሊክ ዲስቻርጅ ፋሲሊቲ ተገንብቷል። ይሄ ማለት ምንም አይነት ፍሳሽ የሽንት ቤትም ሆነ የፋብሪካ ወደ ውጭ አይወጣም። አሁን ሰውን እንዲህ አይነት ያልሆነ ሀሳብ ውስጥ እንዲገባ ያደረገው ፊት ለፊት ላይ እየተገነባ ያለ የድሬኔጅ ሲስተም አለ። ይህም ፓርኩ ያረፈው እንግዲህ አሁን አንደኛው ምዕራፍ መቶ አርባ ሄክታር ላይ ነው። ይሄ ከዚህ በፊት የእርሻ ቦታ ነበረ። የእርሻ ቦታ ላይ ደግሞ የሚዘን የእርሻ ቦታ ላይ ደግሞ የሚዘን ብዝናብ ቀጥታ ወደ መሬት ነው የሚገባው አብዛኛውና ፍሳሹ ብዙ አልነበረም። አሁን ግን አስፋልቱ በራሱ ሀያ አራት ኪሎ ሜትር ርዝመት ነው ያለው። ኢንተርናል አስፋልቶች ኢንተርናል ሮድ ማለት ነው። ከዚህ ሁሉ የሚወጣ የዝናብ ውሃ ፊት ለፊት መጡ ወጥቶ ይቆማል፣ ወደ ከተማውም ይፈሳል። ያንን ድሬን የሚያደርግ ግንባታ ነው እየተገነባ ያለው። ይሄንን አይቲንክ በአግባቡ ለመረዳት አይቲንክ ያዩት ብቻ ናቸው የሚችሉት የሚያውቁትም እና እሱ ይመስለኛል ትልቅ ትልቅ ኮንፊዥን እየፈጠረ ያለው ከድርጅቶቹ የሚወጣ ምንም አይነት ፍሳሽ በመሬት ውስጥም ከመሬት በላይም የለም። ዘጠና ፐርሰንቱን እንደውም የሚጠቀሙበትን ውሃ ጠቃሚ ነው የሚጠቀሙት፣ ሪሳይክል ያደርጋል። ይሄ ቴክኖሎጂ ነው ያለው። የስምጥ ሸለቆ ሐይቆች ባለስልጣን ዳይሬክተሩ ዶክተር ከበደ ካንቹላ ይህንኑ ሀሳብ ያጠናክራሉ። ባለሙያዎቹ ከፓርኩ አስተዳደር ጋር በነበራቸው ውይይትና በኢንዱስትሪ ፓርኩ ጉብኝት ይህንኑ ማረጋገጣቸውን ይናገራሉ። ፍሳሽ ሞተር ነው። ስቶር ሞተር የሚባለው ነው። ከጣራው ከኢንዱስትሪ ፓርኩ ጣራ የሚፈስ ነው። ፊት ለፊታቸው ስለተከማቸ ቦታውን ደግሞ ሌላ ፐርፖዝ ስለሚፈለግ ጥናት ከተካሄደ በኋላ ነው ወደ ሀይቁ እንዲቀላቀል እየተደረገ ነው ያለው። ይሄ ሼዱ በጣም ትልቅ ነው። ግቢው በጣም ትልቅ ነው። ከዛ ሁሉ የሚያወጣውን ሼድ እዛ ግቢ ውስጥ የሚሸከም ቦታ የለም። በፊት ሲሰራም ዲዛይኑ ሲሰራም ዲስቻርጁ ዜሮ ዜሮ ነው። ምንም ችግር የለውም። ውስጡ ዜሮ ዲስቻርጅ ነው መጀመሪያ ራሱ ማስተር ፕላኑ ሲሰራ ማለት ነው። የኢንዱስትሪ ዞኑ ሁኔታውን ግልጽ ለማድረግም ይላሉ ከፋብሪካው የሚወጣው ቆሻሻ ወደ ሀይቁ አይገባም፣ ወደ ሀይቁ የሚገባው ከዝናብ የሚመጣው ውሃ ነው ሲሉ ይናገራሉ። እሱም ቢሆን ግን ለሀይቁ ስጋት ነው ይላሉ። ግን ይሄ አመቱን ሙሉ ቢለቀቅ ማለት እንደዚህ ከቀጠለ እግድ ይኖራል የሚል ፍራቻም ግን ከሀዋሳ ዩኒቨርሲቲ ጋር ተነጋግረን ከሚመለከታቸው የከተማ አስተዳደርም ሌሎች ከፍተኛ የመንግስት ኃላፊዎችም ጋር ሆነን ሌላ አማራጭ ምንድን ነው ሊሆን የሚችለው፣ ይሄ ጊዜያዊ ሶሉሽን ነው እንጂ ቋሚ ሶሉሽን ሊሆን ስለማይችል ሌላ አማራጭ ምንድ ነው ሊሆን የሚችለው የሚለውን በአጭር ጊዜ ከሀዋሳ ዩኒቨርሲቲ ጋር እንደገና ልናጠና ነው። በሀዋሳ ዩኒቨርሲቲ የባዮሎጂ ዲፓርትመንት ዲንና የስምጥ ሸለቆ ጥናት ማዕከል አስተባባሪው ዶክተር ግርማ ጥላሁን በዚህ ጉዳይ ላይ ሁኔታው የሚመለከታቸው በሙሉ የሀገር ሽማግሌዎችም ጭምር ከፓርኩ አስተዳደር ጋር መወያየታቸውን ይናገራሉ። የተቋቋመው ፋብሪካ በሙሉ ከዛ ውስጥ የሚወጣው ጎርፍ ማስወገጃ ውስጥ ይገባል የሚለው ነገር እሱ አይደለም። አሁን የጎርፍ ውሃ ራሱ ከከተማውም ፋብሪካውም፣ ካለበት ከዛም ሰፈር ከየትም ሰርፌስ ላይ ያለውን ማለት ነው የሚያመጣው ራሱ በምንም ታምር ትሪክ ተደርጎ ነው መድረስ መሄድ ያለበት። የፋብሪካው አካባቢ ያለው የተቆፈረው ውሃ በትልቅ ቮሊዩም እና ለሀይቁ በጣም በቀረበ መልክ ነው መጨረሻ የሚሄደው። ሪሊዝ ሲደረግ ትሪት የሚደረግበት ይሄ አለ አይደለ? አርቲፊሻል ዌትላንድ ሊሰራ በሚችልበት ደረጃ ላይ አይደለም ያለው። ኦልሞስት የመጨረሻው ትንሳይ ሲሄድ ከሀይቁ ከመቶ ሜትር ያነሰ ነው የሚሆነው እና በዛ ቦታ ላይ ብዙም ነገር ሊሰራ አይችልም። ስለዚህ ያ ነገር ምን መሆን መቻል አለበት? ወደ ጎን ወዳለ ሌላ ቦታ ተወስዶ እዛ አካባቢ ትሪት ተደርጎ አርቲፊሻል ዌት ላንድ ተሰርቶ መሆን መቻል አለበት ነው ሌኩን ታርጌት ማድረግ የለበትም የሚል ነው ይሄ መግባባት ማስረዳት የተቻለበት ሁኔታ ነው ያለው እሱን ማድረግ በጣም ያስፈልጋል ደግሞም ፌዞች አሉ አሁን ፈርስት ፌዝ ሰከንድ ፌዝ የሚሉት ከፋብሪካው ጋር የሚያያዙ ከፋብሪካው ጋር የሚያያዙት ነገሮች በሙሉ ፋብሪካ ውስጥ ኮንቴይንድ መሆን መቻል አለባቸው ኢቭን ይሄ ራን ኦፍ እንትን ጎርፍ ምናምን የምንለው ቢቻል ደግሞ ወደ ፊት ሳይሆን ወደ ኋላ ያለ ዌትላንድ አለ። ወደዛ ሄዶ ትሪት የሚደረግበት እንትን የሚልበት የሚፈስበት ነገር ወደፊት መመቻቸት መቻል አለበት የሚል ነው። የኢንዱስትሪ ፓርኮቹ ዘርፍ ምክትል ኮሚሽነር አስተባባሪው ዶክተር በላቸው መኩሪያ ስጋቱ ከመረጃ ክፍተት የመጣ ነው እንጂ ሁሉም ነገር ከፕሮጀክቱ ጋር ታስቦበት እየተሰራ እንደሆነ ይናገራሉ። ትልቅ መቶ አርባ ሄክታር ማለት አንድ ነጥብ አራት ሚሊዮን ስኩዌር ሜትር የሸፈነ ፋሲሊቲ ነው ብዬሻለሁ። ረጅም የአስፋልት የኢንተርናል አስፋልት ሮድ አለው ሀያ አራት ኪሎ ሜትር የሚሸፍን በዚህ በተጨማሪ ደግሞ የጣራዎቹን ራሱ ስንወስድ አጠቃላይ የህንፃ ግንባታው አራት መቶ አስር ሺህ ስኩዌር ሜትር ነው እና ይሄ ሲታሰብ ያው ሬን ዎተር ሃርቨስቲንግ ሜካኒዝም ይኖራል የሚል ከመነሻውም አለ። ሬን ዎተር እንግዲህ ሃርቨስት የሚደረግበት አንደኛው ተቀብሎ ወደ መሬት እንዲገባ እና ሪጀነሬት እንዲያደርግ ግራውንድ ዎተሩን ማነው ሪፕሌኒሽ እንዲያደርግ ማድረጊያ መንገድ አለ። ሁለተኛው ደግሞ እንዳለ ንጹሁን የሆን የዝናቡን ውሀ አጣር ማለት ነው ይዞ እንዲወጣ ማድረግ ማለት ነው እና አሁን እኛ የተከተልነው ከመነሻውን ፕላኑ ላይ ያለው የዚህ የድሬኔጅ ሲስተሙን መዘርጋት ነበረ። ያው የግንባታው ሂደት አልቆ በዘጠኝ ወር ተጠናቅቆ ወደ ምርት ከገቡ በኋላ የመሆኑ ነገር ያው የፕራዮሪቲ ጉዳይ ነው። አስፋልቱንም ሁሉ የሚቀየርበት ነው። የመንገዶች ባለስልጣን ነው ከክልሉ መንግሥት ጋር እየተባበረ እየሰራ ያለው እና ብዙ ነገሮች አለ የበጀት ኢምፕሊኬሽን አለው የውሳኔ ለምንም ለምንም እንጂ ከመነሻ የታሰበበት ትልቅ የልማት ስራ ነው። የልማቱ አካል ነው። ባለሙያዎቹ የስምጥ ሸለቆች ጉዳይ ከፍተኛ ጥናት ሊደረግባቸው የሚገባ አሳሳቢ የአገር ጉዳዮች ናቸው ብለው ያስረግጣሉ። ልማትን ብቻ ሳይሆን የተፈጥሮ ሀብትንም ከግምት ውስጥ መክተት የግድ ነው ይላሉ። ዶክተር ግርማ ይህንን ሀሳብ ያጠናክራሉ። ይሄንን አይነት ነገር በረጅም በጥናት በተለይ የተለያዩ ባለሙያዎች መኖር አለባቸው። ባዮሎጂው ብቻ አይደለም፣ አሁን መታየት ያለበት ሶሻል አስፔክቱ፣ ኢኮኖሚካል አስፔክቱ፣ ሃይድሮሎጂው፣ ጂኦሎጂው፣ እነኚህ መልቲ ዲሲፕሊነሪ የሆነ እንትን መኖር መቻል አለበት። እኔ ብናገር የባዮሎጂውን ነው የምናገረው፣ የኢኮሎጂውን ነው የምናገረው። ተቀናጅቶ ኢንትግሬትድ የሆነ መልቲ ዲሲፕሊነሪ የሆነ ቲም ነው ነገሮቹን እንትን ማድረግ ያለው ለዛ ነው በሐዋሳ ዩኒቨርሲቲ ቴማቲክ በሆነ መልቲ ዲስፕሊነሪ በሆነ የተለያዩ ባለሙያዎችን ባቀፈ መልኩ ጥናት ተካሄዶ ነው ሁሉ ነገር መካሄድ መቻል ያለበት የሚል ነው። ሶሻል አስፔክቱ መታየት አለበት፣ ኢኮኖሚካል አስፔክቱ መታየት አለበት፣ ሃይድሮሎጂው መታየት አለበት፣ የእኛም ኤኮሎጂው መታየት አለበት የሚል ነው። ይሄ ይቀረዋል ነው በቃ እሱን ነው እንግዲህ በሐዋሳ ዩኒቨርሲቲ እየሰራ ነው ያለ። ነው ማንም ልማትን እንትን የሚል የለም። በተፈለገው መልክ ከተማዎች እንዲያድጉ ይፈልጋል። ኦርባናይዜሽን፣ ኢንዱስትሪያላይዜሽን ሁሉም ነገር ግን ምንድን ነው በአንድ የሙያ ዘርፍ ብቻ የሚሄድ አይደለም። የኢንጂነሪንግ ብቻ አይደለም። ብዙ ባለሙያዎች አሁን የኛ የጥናት ማዕከል ብዙ ባለሙያዎችን ሰብስቦ በማመካከር ዘላቂ የሆነ ሰስቴነብል የሆነ ዴቨሎፕመንት ማምጣት ይቻላል። ሁሉንም ምንትና ያለው ኢኮኖሚስቱ መናገር መቻል አለበት። ኢንጂነሩ፣ ሃይድሮሎጂስቱ፣ ጂኦሎጂስቱ መናገር መቻል አለበት። በተለይ በስምጥ ሸለቆ ውስጥ ማለት ነው። በጣም ፍራጃይል የሆነ አካባቢ ስለሆነ ምክክር ይሄ አለ አይደለ ፐብሊክ የሆነ ዲስካሽን በጣም ያስፈልጋል። ዶክተር በላቸው በኢንዱስትሪ ፓርክ ውስጥ የሚገኙ አብዛኛው ፋብሪካዎች ስራ መጀመራቸውንና በትናንትና ዕለት ደግሞ ስራ መጀመራቸውን በማስመልከት በይፋ ተመርቆ መከፈቱን ገልጸዋል። አድማጮች በዚህ ጉዳይ ላይ የተለያዩ ባለሙያዎችን ያሳተፈ ውይይት አዘጋጅተን በቀጣይ ይዘን ለመቅረብ ቃል እንገባለን። እያደመጣችሁ ያላችሁት ጋቢና ቪኦኤን ነው። ወደሚቀጥለው ዘገባችን ነው የምናልፈው። በደቡብ ሱዳን ሰላም ለማምጣት የሚደረገው ጥረት መፋጠን እንዳለበት የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ተናገሩ። ዛሬ በአዲስ አበባ መግለጫ የሰጡት ኮሚሽነር ፊሊፓ ጋንዲ እንዳሉት የደቡብ ሱዳን ሁኔታ የሚያሳስብ ነው። እስክንድር ፍሬው ዝርዝር አለው። የዓለም የስደተኞች ቀን በሚከበርበት በዚህ ሳምንት የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ ምስራቅ አፍሪካ ናቸው። ዋነኛ ትኩረታቸው ደግሞ በእርስ በርስ ግጭት የምትታመሰው ደቡብ ሱዳን ሆናለች። ዓለም አቀፉን የስደተኞች ቀን በጋምቤላ ከሚገኙ የደቡብ ሱዳን ስደተኞች ጋር ያከበሩት ኮሚሽነሩ በደቡብ ሱዳንም ጉብኝት አድርገዋል። ዛሬ በአዲስ አበባ በሰጡት መግለጫም በአዲሲቷ አፍሪካዊት ሀገር ያለው ሁኔታ አሳሳቢ መሆኑን ተናግረዋል። ጁባ ወደ ጋምቤላ የመጣሁት ከጁባ ነው። በደቡብ ሱዳን ሁለት ቀናት ተኩል ካሳለፍኩ በኋላ ነው የመጣሁት እና በዚያ ያለው ሁኔታ በጣም የሚያስጨንቅ ነው። አሁንም ሰላም አልመጣም። ከ12 ሚሊዮን ደቡብ ሱዳናውያን አራት ሚሊዮን ወይም አንድ ሶስተኛ የሚሆኑት ወይ ከሀገራቸው ውጪ ተሰደዋል ወይ በዚያው በሀገራቸው Refugees outside, about 2 million. I wanted to flag how acute and urgent is the crisis, how important it is to redouble the efforts to make peace in South Sudan. በደቡብ ሱዳን ያለው ቀውስ ጉዳይ እንዴት አጣዳፊና አስቸኳይ እንደሆነ ማስመር እፈልጋለሁ። በደቡብ ሱዳን ሰላም ለማምጣት የሚደረገውን ጥረት እንዴት ማሳደግ እንደሚያስፈልግ፣ ሰላም ከማምጣት አንጻር አመራሮቹ ኃላፊነት የተሞላበትን መንገድ እንዲመርጡ ማሳመን እንደሚገባ ልዩነቶችንና ክፍፍሎችን በመቋቋምና ኃላፊነት የሆነ ሂደት በመምራት በደቡብ ሱዳን ሰላም ለማምጣት እስካሁን ከተደረገው ጥረት በተጨማሪ ምን ሊደረግ እንደሚችል የተጠየቁት ኮሚሽነሩ ያ ጥረት መፋጠን እንዳለበት ነው ያብራሩት። ሱዳን የደቡብ ሱዳን አመራር አሳታፊ ወደሆነ የሰላም ሂደት የሚያደርገውን ጥረት ማፋጠን አለበት። እነዚህ ጥረቶች ምን እንደሆኑ እናውቃለን፣ ብሔራዊ ውይይት፣ በመጨረሻም ለምርጫ የሚደረግ ዝግጅት፣ እንደዚሁም የተለያዩ ቡድኖችን መድረስና ማሳተፍ። ፕሬዚዳንት ሳልቫኪር አሳታፊ የሆነ የሰላም ጥረት እንደሚያደርጉ ነግረውኛል። አሳታፊ ማለት በእውነትም አሳታፊ ማለት እንደሚሆን ተስፋ አድርጋለሁ፣ በግጭቱ ተሳታፊ የሆኑና የሚያገባቸው ወገኖች በሙሉ እንደሚሳተፉ። ከዚህ ውጭ እንደምታውቁት ይህ የእኔ ስራ አይደለም። እኔ የሰብአዊ እርዳታ ሰው ነኝ። ሰዎች በዚህ አቅጣጫ እንዲሄዱ ግን ማበረታታት ይችላለሁ። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር ፊሊፖ ግራንዲ በአዲስ አበባ ቆይታቸው ከአፍሪካ ህብረት ባለስልጣናት እንደዚሁም ከኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ተወያይተዋል። በኢትዮጵያ 840 ሺህ የጎረቤት ሀገራት ስደተኞች ይገኛሉ። የደቡብ ሱዳንና የኢትዮጵያ ጉብኝታቸውን ዛሬ ያጠናቀቁት ኮሚሽነሩ ወደ ሌላዋ የስደተኞች አስተናጋጅ አገር ዩጋንዳ አምርተዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያ ነው። ጋቢና ቪኦኤ ይቀጥላል።

ናት ሀገራችን የተፈጥሮ ሀብታችን ተስማሚ ነው አየራችን ለምለሙ መሬታችን ተራራና ወንዞቻችን ብዙ አሉ ጥርሶቻችን ተጠብቆ በጀግኖቻችን የጥቁር ሕዝብ ነፃነታችን ምስክራችን አረንጓዴ ቢጫ ቀያችን ሰንደቃችን መለያችን ክብራችን ባርበኞቻችን መግደዳችን እንግዳ ተቀባይ ሕዝባችን ባህላችን የቡና ጠጡ ስርዓታችን ተካፍለ መብላታችን በሃይማኖት ባህላችን በአንድነት ማክበራችን በደስታው ባዘናችን ያለው አብሮነታችን በጃኖ በጥበብ ማጌጣችን ማማራችን እቺ ናት እናታችን ፍቅራችን ደስታችን ገነታችን ምድራችን እትብታችን መገኛችን ቦታችን እናታችን አለኝታችን። Of the fittest, so I make hard tracks. Contributing knowledge for what your brain lacks. Cutting through the jungle like Mininix train tracks. Yeah, from Nazareth to Shashamani, got a Zion army shooting the sheriff like Bob Marley. Ja, by my side, so you can't harm me. I bomb thee with heavy lyrics and I do it calmly. Welcome to the land of Ratsum and Lolly The perfect weather, it's my home, ain't nothing better. I wrote this letter to Ethiopia. እንዲህ እያለን ጫፍ ላይ ልንደርስ አንድ ዘገባ ይቀረናል። በቅርቡ ለእይታ የሚበቃ ፊልም አዘጋጆች የዛሬ የጋቢና እንግዶቻችን ይሆናሉ። ከሲያትል ዋሽንግተን ነው የምናሳፍራቸው። በርካታ ወጣቶች በመሪነት የተሳተፉበትና ከሌሎችም ጋር ትብብር የፈጠሩበት ያልፋል ድስ ሻልፓስ ፊልም አዘጋጆችን ሱራፌል ሽፈራው ዲጄ ፋቱ በሲያትል አነጋግሯቸዋል። መሪ ተዋናዩ ብሩክ አልቃድር ስለ ፊልሙ እንዲህ ይላል። ስሙ ዝሻል ፓያስ ወይም በአማርኛ ያልፋል የሚል ሙቪ ነው። እስከ ዛሬ ድረስ ከሰሯቸው ነገሮች ውስጥ በጣም ትልቅ ደረጃ የምሰጠው ፕሮጀክት ነው። ለምን ብትለኝ ብዙ እውነታን ያዘለ ፊልም ነው። ታሪኩ የሚያውጠነጥነው በማደጎ አሜሪካ ድረስ የመጣ ልጅ የሚኖረውን የህይወት ሁኔታ የህይወት ውጣ ውረድ ነው ብዙ የሚያሳየው ማለት ነው። ታሪኩን ትንሽ ብነግርህ ለማደጎ ተሰጥቶ እዚህ ይመጣል። ስምንት ዓመቱ ነው ሲመጣ። ያሳደጉ ቤተሰቦቹ እናትየው ከተወሰነ ጊዜ በኋላ ትሞታለች። እና በዛ ውጥረት መሀል ላይ አባትየው አዳፕት ያደረጉ አባትየው አሮኖ በአማርኛ መለስቴሽን ምን እንደሆነ ህይወት ያ ይደፈራል። ጠጥቶ በጣም ጠጥቶ የሚስቱ መሞት በጣም ዲፕረስ ሆኖ በዛ ሰዓት ላይ የሚያደርገው አክሽን። እኔ ሰለሞን ፈቃደ እባላለሁኝ የድስሻል ፓስ ፊልም ፕሮዲውሰር ነኝ፣ ወይም ያልፋል። ይሄኛውም ፊልም ከመቅረጻችን በፊት ከዚህ በፊት አንድ ከዜማ ፕሮዳክሽን ጋር አብረን የሰራ ነው ፊልም ነበረ። ስሻልፓስን ስንቀርጽ ግን በራሳችን ፕሮዳክሽን በራሳችን ክሩን የቀረጽ ነው፣ አዲስ ፕሮዳክሽን ነው። ዝሻል ፓስ ትልቅ ባጀት የወጣበት ፊልም ነው። ስራ ላይ አሁን እንግዲህ እየጨረስን ያለ ነው። በቅርብ ሪሊዝ እናደርጋለን ብዬ ገምታለሁ። ትልቅ ፕሮዳክሽን ነው። ትልቅ ፕሮዳክሽን መሆኑ ሳይሆን ስራው ወደ 28 ክሩ ነበረ፣ በየቀኑም ይሰራል። እና ፋሲሊቲው በጣም የተሟላ ነው። ከ28 ውስጥ አራት ብቻ ነን አበሾቹ፣ እኔ በእምነት ካሜራማኑ እና አክተሩ እና ሌላ አንድ ሰው ነበረ እንዲረዳል ኮንትራቱን ሲወስዱ እኔና በእምነት ከዚህ በፊት እንደሰራ ከዜማ ፕሮዳክሽን ጋር የፈጀብን ጊዜ ሶስት ወር ነበረ። ሶስት ወር ስለፈጀብን እንግዲህ የስድስት ወር አድርጌ ነበር የገመቱ፣ ግን ስንመጣና ስንደራደር በአንድ ወር ውስጥ እንደሚያልቅ ነው የተነጋገር ነው። እና ያለንም በጣም ኤክሳይትድ ሆነን ከሰዎቹ ጋራ ስንሰራ ከፈረንጆቹ ጋራ በጣም ዌል ኦርጋናይዝድ ናቸው። የሚሰራውን ይወጡታል። እኛ ከነሱ ጋር በመስራታቸው ብዙ ነገር ተማርን። ከእንግዲህ እኔ ፊልም ስራ ብትለኝ በእምነት ሆነ ያው ከዜማ ፕሮዳክሽን ጋር እንደሰራ ነው አይሆንም። ኮምፕሊትሊ ኢትስ ዲፍረንት። በቃ ክሩ ፓንክቹዋል ነው። ታይማቸውን የስራ ጥረታቸው ሰዓታቸው የላይቲንግ ሴታፑ ኤፊሽንሲ በአንድ ወር ያልቀለ ያልነውም በሀያ ምናምን ቀን ውስጥ ነው የጨረስነው። እኔ ደስተኛ ነኝ። ቢከዝ ያው ትምህርት ቤት ስትሄድ ገንዘብ ከፍ ለምትማረው እውቀት ለመሰብሰብ ነው፣ ግን ይሄኛውን ደግሞ ገንዘባችን እናውጥተን ደግሞ በአጭር ጊዜ ውስጥ እንዴት ኦርጋናይዝድ እንደሚደረግ እንዴት ማኔጅ እንደሚደረግ መማሪን እኔ በጣም ወድጄዋለሁ። እሱ ትምህርት ቤት ነው እራሱ በራሱ ይሄ አሁን ለወደፊት ስራ ላይ ምን ለውጥ ለወደፊት ስራችን ላይ ለውጥ ያመጣል ብዬ የምለው ትንሽ አፕግሬድ አርገነዋል አሉት። ከውጭ ፊልም ኢንዱስትሪዎች ጋር በጣም ሀይ ባጀት ካልሆኑ ፊልሞች ጋር ለመወዳደር አላለም። ጥሩ ፒክቸር፣ ጥሩ ሳውንድ፣ ጥሩ ስክሪፕት ያለው ሙቪ ለመስራት ነው ሀሳባችን። ዝም ብለን በዛው ስታንዳርድ ለመቆየት አንፈልግም። ስሜ በእምነት ታደለ ሽበሽ ይባላለሁ። ሲያትል ዋሽንግተን ከተማ ውስጥ ነው የምኖረው። ያጠናሁት ሲኒማቶግራፊ ነው። በዚህኛውም ፕሮጀክት ደግሞ የሰራሁት ሲኒማቶግራፊ ነው ማለት ነው ማለት ነው። ሲኒማቶግራፊ ቢ እንጃ ቪዥዋል ላይ የምናያቸው ነገሮች ማለት ነው። ፊልም ሲሰራ ምናያቸው ተክን በላይቲንግ ኮምፖዚሽን፣ ካሜራው ሪዞሉሽን፣ በቃ እነዚህ የምናያቸው ነገሮች ቪዥዋል አስፔክቱን ኢንቻርጅ የሆኑ ከዳይሬክተሩ ስር ሆኖ የዳይሬክተሩን አይዲያ ወደ ፊልም የሚቀይር ሰው እንደዛ ነው ብዬ አስባለሁ። ወጣት ነው ገና ያ ሁሉ ይጣበቀም ባህል ምንድን ነው? እንደዚህ ወደዚህ እንደጣ እንድትገባ ነው የገፋ እኮ ነው። እኔ መጀመሪያ ሲነማቶግራፈር መሆን አስቤ አልነበረም። ኮሌጅ ስጀምር አሰ ዌብ ዲዛይነር ነበር የጀመርኩት። ከዛ በኋላ እነ እምድል ያው እዛ ዌብ ዲዛይኒንግ ኮርስን እየወሰድን ፎቶግራፊ ክላስ መውሰድ ነበር። ሶ ፎቶግራፊ ክላስ እያለው በጣም በጣም እንትኑን ተወው እኮ ኦልሞስት ማለት ትችላለህ። ዌብ ዲዛይን ትቼ ወደ ፎቶግራፊ ገባሁ። አዎ በጣም ተሰብዬ ነበር እና እዛ ውስጥ ገብቼ የሰራው ምናምን ካሜራን ፐርቼስ አድርጌ እንትን እያየሁ በብዙ ነገር ዩቱብ ላይ ነበር የተማርኩት። እንትኑ ፎቶሾፕ ብትል እንደዚህ እንደዚህ ኤዲቲንግ ሶፍትዌሮች ማለት እና እንደዛ እንደዚህ እንደ ድንገት ወደ ቪዲዮ ማዘንበል ጀመርኩ። እንደዛ እያደረግን ግን ወይ ኤዲቲንግ ክላስ ጀመርኩ ማለት ነው። የፋይናል ከት አሁን በቅርቡ ስለሚወጣው አዲሱ ፊልም ንገረኝ ነው በዛ ላይ ምን አገኘ ምን እንደነበረው። ይሄኛው ለእኔ ሶስተኛ ፕሮጀክት ነው የሚሆነው እና ከአንደኛው ብዙ ተምሬያለሁ ደግሞ ከሁለተኛውም ደግሞ ከአንደኛው የተማርኩትን አፕላይ አድርጌ ደግሞ ተምሬያለሁ ብዙ። ይሄኛው ሶስተኛው ደግሞ እስካሁን ከተማርኳቸው በጣም ትልቅ ነገር የተማርኩበት ነው። በጣም ደግሞ ቻሌንጂንግ የነበረ ነበር። Casting the facts on wax, Survivors of the fittest, so I make hard tracks. Contributing knowledge for what your brain lacks, cutting through the jungle like Mininik's train tracks. Yeah, from Nazareth to Shashamani, got a Zion army shooting the sheriff like Bob Marley. Ja, by my side, so you can't harm me. I bomb thee with heavy lyrics and I do it calmly. Welcome to the land of Atsum and Lali Bella. the perfect weather. It's my home, ain't nothing better. I wrote this letter to Ethiopia forever. The New World Order, I'm trying to get the cheddar. ዲጄ፣ ወዴት ወሰደን? ወደ 19 ሰባዎቹ እና ስልሳዎቹ ወደዚህ ደግሞ በሂፕ ሆፕ። እናመሰግናለን፣ ዲጄ በራፕቻውን በለህ እን እያመሰገንን ዲጄ ፋሱ እናመሰግናለን። ሞክቪል ያበረው ዝግጅታችንን አቀነባብረዋል። መልካም ምሽት እያለን ሰናበታለን። Let's በላይ በታች በግራቀኝ ስቃኝ ሐሴት ፈጥሮ በደስታ ያሳቀኝ አስደንቆኝ ከዚህ ሁሉ ያራቀኝ ማንነቴን ደበቀኝ በቃኝ በቃኝ ስለማላቀው ሚያጨናነቀኝ ሚያራቅቀኝ ወገን ስማ ለአገሩ ታማኝ ስለ ሀገር የሚያሳውቀኝ እሱ ነው የሚጠቅመኝ ስማ።